America Ye ya America radio tabya <laughs> ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ህልውና በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ሕዝብ በመመልከት አሁንም ጉዳዩን በወደ ሰፊነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። አዎ፣ ሰምቼዋለሁ። ውሳኔውን የሰማሁት ውሳኔውን በፋና ሬዲዮ ነው። የቀደመው የኢትዮጵያ ብሔራዊ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ድምፅ ነው። ምርጫ ቦርዱ ለተቃዋሚ ፖለቲካ ፓርቲዎች መያድ እና አንድነት ከሰጠበት ትእዛዝ የተወሰደ ነው። ሌላው ደግሞ በምላሽ የቀረበ የዕለቱ አቢይ ርዕስ ዝርዝሩን ይመለከታል። ለምሽቱ ካሉን የዓለም ዜናዎች ደግሞ ባለፈው ሳምንት ፓሪስ ውስጥ በደረሰው የሽብርተኛ ጥቃት የተገደሉት ሶስት ፖሊሶች ቤተሰቦች እና የስራ ባልደረቦች በዛሬው ዕለት የመጨረሻ አክብሮታቸውን በመግለጽ ስንብት አድርገዋል የሚለው ይገኝበታል። የዕለቱ አቢይ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ያጠናቀሯቸው ዝግጅቶችን በመልክ በመልካቸው ተሰናድተው በሁለተኛው አጋማሽ ስርጭታችን ይጠብቋቸዋል። ጤና ይስጥልን እንደምናመሻ ሰማችሁ። ክቡራትና ክቡራን አድማጮቻችን የዛሬ ማክሰኞ ጥር አምስት ሁለት ሺ ሰባት አመተ ምህረት አስተናጋጆች አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የሚረመራልን ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። የስርጭት መሀንዲሱ ቮይቴክ ዶርኛክ ነው። በቅድሚያ የዕለቱን የዓለም ዜና እናሰማለን። ባለፈው ሳምንት ፈረንሳይ ዋና ከተማ ፓሪስ ውስጥ በደረሰው የሽብርተኛ ጥቃት የተገደሉት ሶስት ፖሊሶች ቤተሰቦቻቸውና የስራ ባልደረቦቻቸው በዛሬ ዕለት የመጨረሻ አክብሮታቸውን እየገለጹ ተሰናብተዋቸዋል። የፈረንሳይ ፕሬዝዳንት ፍራንሷ ኦላንድ የሀገራቸውን ሰንደቅ ዓላማ በለበሱት የሟቾቹን አስከሬኖች በያዙት ሳጥኖች ፊት ቆመው እጅግ ታላቅ የሆነውን ሊዥን ዶነር የተባለው ሜዳሊያ እያበረከቱላቸው ሲሆን የሞቱትን ፖሊሶች ጀግኖች ሲሉ አሞግሰዋል። ነጻነት፣ አረመኔነትን አሸነፈ። የፈረንሳይ ሕዝብ በአንድነት ቆሞ በህብረትና በወንድማ ማችነት መኖርን እንደሚያምን ባለም መሪዎች ፊት ተናገረ ሲሉ ፕሬዚደንቱ ገልጸዋል። ባለፈው ሳምንት በደረሰው የሽብር ጥቃት ለተገደሉት ለአራቱ አይሁዶችም ዛሬ ኢየሩሳሌም ውስጥ ስርዓተ ጸሎት ተካሂዷል። ከደረሰው ጭፍጨፋ ወዲህ ዛሬ ለመጀመሪያ ጊዜ የተከፈተው የፈረንሳይ ፓርላማ በልዩ ስብሰባ አስራ ሰባቱን የዚህን ጥቃት ሰለባዎች በህሊና ጸሎት አስበዋል። ይህ በዚህ እንዳለ የቡልጋሪያ ባለስልጣናት በሽብርተኝነትና በጠለፋ ወንጀሎች ተከሳ የምትፈለገውን ፍሬስ ጆሊ ጆኪን የተባለችውን የፈረንሳይ ዜጋ በቁጥጥር ስር ማዋላቸውን አረጋግጠዋል። የ29 ዓመቷ ሴት ቢያንስ ከአንደኛው የፓሪሱ አጥቂ ጋር ግንኙነት ነበራት ይላሉ የፈረንሳይ ፖሊሶች። ቡልጌሪያ ለፈረንሳይ አሳልፌ ልሰጣት እያሰብኩ ነው ብላለች። የግብጽ የቀድሞ ፕሬዚዳንት ሆስኒ ሙባረክ እና ሁለት ልጆቻቸው ተከሰውባቸው ባለፈው አመት የብዙ አመታት ስርዓት ያስፈረደባቸውን የምዝበራ ወንጀል ዶሴ እንደሚመለከት አንድ የአገሪቱ ይግባኝ ሰሚ ችሎት ዛሬ አስታውቋል። ይህ ክስ ሙባረክ ላይ የጥፋተኝነት ብይን ያሰጠባቸው ብቸኛ ቀሪ ጉዳይ መሆኑም ታውቋል። በአንድ ወታደራዊ ሆስፒታል ውስጥ እየታከሙ እስር ላይ የሚገኙት የቀድሞ ፕሬዝዳንት ነጻ ሊወጡ እንደሚችሉ የፍርድ ቤት ምንጮች እየተናገሩ ነው። ፕሬዝዳንታዊ ቤተመንግስቶችን ለማደስ በሚል 17 ሚሊዮን ዶላር መዝብረዋል ተብሎ በተመሰረተባቸው ክስ ጥፋተኛ ናቸው ተብለው ሚስተር ሙባረክና ሁለት ልጆቻቸው የተበየነባቸው ባለፈው ግንቦት ነበር። ባለፈው ሳምንት ለዩናይትድ ስቴትስ ኃይሎች እጁን የሰጠው የሽምቅ ተዋጊው የጌታ ተከላካይ ጦር ተዋጊዎች አዛዥ ለሄጉ የዓለም አቀፍ ወንጀል ፍርድ ቤት ይሰጣል ተባለ። የዩጋንዳ የጦር ሰራዊት ቃል አቀባይ ፓዲ አንኩንዳ ናቸው። ዛሬ በትዊተር አማካይነት ባስተላለፉት መግለጫ ዶሚኒክ ኦንጉዌን ለዓለም አቀፉ የወንጀል ፍርድ ቤት ለአይስ ሲሲ ተላልፎ ሊሰጥ ነው ሲሉ ያስታወቁት ኦንግዌን ከጥቂት ቀናት በፊት እጁን የሰጠው ማዕከላዊ አፍሪካ ሪፑብሊክ ውስጥ ሲሆን ለሄጉ ፍርድ ቤት አሳልፈው የሚሰጡትም የዚቹ ሀገር ባለስልጣናት እንደሚሆኑ የዩጋንዳው መንግስት ቃል አቀባይ ገልጸዋል። ዶሚኒክ ኦንግዌን እጁን የሰጠው ማዕከላዊ አፍሪካ ሪፑብሊክ ውስጥ የኤልአርኤን ተዋጊዎች በማሳደድ ላይ የተሰማራውን በዩጋንዳ የተመራ ሀይል በማገዝ ላይ ላሉት የዩናይትድ ስቴትስ ወታደራዊ አማካሪዎች መሆኑ ይታወሳል። ሽምቅ ተዋጊ ቡድን ባለፉት ሰላሳ አመታት በመጀመሪያ በዩጋንዳ መንግስት ላይ በከፍተው ጦርነት በኋላም ኮንጎ፣ ደቡብ ሱዳንና ማዕከላዊ አፍሪካ ውስጥ እየተዘዋወረ ሲያካሄድ በቆየ ውጊያ ብዙ ሺህ ሰዎች ገድሏል፣ ጠልፏል። ኦንጉዌን አለም አቀፉ ፍርድ ቤት በጦርነት ወንጀልና በሰብና ላይ በተፈጸሙ ወንጀሎች ክስ ከሚፈልጋቸው አምስት የኤልአርኤ መሪዎች አንዱ ነው። ኦንጉዌን በ1990ዎቹ ልጅ ሳለ ሽምቅ ተዋጊው ቡድን ጠልፎት ቀስ በቀስ ከፍተኛ የተዋጊዎች መሪ ደረጃ የደረሰ ነው ሲል በኢነፍ ፕሮጀክት የተባለው የሰብአዊ መብት ቡድን አመልክቷል። ዩክሬን ውስጥ በተገንጣዮች ቁጥጥር ስር ባለችው ዶኔትስክ አካባቢ አንድ አውቶቡስ ላይ በደረሰ የዳፍኔ ወይም የሚሳይል ጥቃት አስር ሲቪሎች መገደላቸውን የአገሪቱ ባለስልጣናት ገለጡ። የሩሲያ ዜና አገልግሎት ታስ በበኩሉ ተገንጣዮቹ የዶኔትስክ ሪፐብሊክ ብለው ያወጁት ግዛት የክልል ጸጥታ ሚኒስቴር ማስተባበሉን ጠቅሷል። የዚህ ጥቃት ዜና የመጣው የጀርመን፣ የፈረንሳይ የዩክሬንና እና የሩሲያ መሪዎች በዩክሬን ቀውስ ጉዳይ ለመነጋገር ያቀዱት ጉባኤ በሌላ ጊዜ በተላለፈበት በዚህ ወቅት ነው። ተነገ ወዲያ ሐሙስ ካዛክስታን ዋና ከተማ አስታና ውስጥ ሊከፈት ታስቦ የነበረው ጉባኤ የተላለፈው አራቱ አገሮች የውጭ ጉዳይ ሚኒስትሮች ትናንት ሰኞ በርሊን ላይ ባካሄዱት ስብሰባ በኢቪና በሽምቅ ተዋጊዎቹ መካከል የተፈረመው የሰላም ውል በተግባር እንዲተረጎም በተያዘው ጥረት ውጤት ለማምጣት ከአቃታቸው በኋላ መሆኑ ተመልክቷል። እስያ ውስጥ የአንድ ሳምንት ጉብኝት ዛሬ የጀመሩት የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ አቡነ ፍራንሲስ ሽሪላንካ ደርሰዋል። በዚያች ሀገር ፍትህና አንድነት ያስፈልጋል ሲሉም አቡኑ አስገንዝበዋል። ዋና ከተማዋ ኮሎምቦ አውሮፕላን ጣቢያ እንደደረሱ በሰጡት ቃል ሽሪላንካ በረጅሙ የእርስ በርስ ጦርነቷ ወቅት ምን እንደተሰራ እውነቱን ተከታትላ ማውጣት አለባት ሲሉ መክረዋል። በመልሶ ግንባታዋም የሰብአዊ መብት ከበሬታና የህብረተሰቧን እያንዳንዱን አባል በሙሉ ሙሉ በሙሉ ያሳተፈ ሊሆን ይገባዋል ሲሉ አስገንዝበዋል። አቡኑን የተቀበሏቸው በጦርነቱ ወቅት ስለተፈጸሙ በደሎች ነፃ የሀገር ውስጥ ምርመራ ይካሄዳል ብለው ቃል የገቡት አዲስ ፕሬዚደንት ማይቴሪፓላ ሲሪሲና መሆናቸው ታውቋል። የኢንዶኔዥያ ባህር ጠላቂ ዋናተኞች በቅርቡ ጃቫ ባህር ውስጥ የወደቀውን የኤር ኤዥያ አየር መንገድ አውሮፕላን ሁለቱንም የበረራ መዝጋቢ ሳጥኖች ብላክ ቦክሶች አውጥተዋል። ሁለተኛውንና የበረራው ክፍል ድምጽ መዝጋቢውን ያገኙት ዛሬ ማክሰኞ ማለዳ ላይ ሲሆን ትናንት የበረራ መረጃ መዝጋቢውን ማውጣታቸው ይታወሳል። የሁለቱ የበረራ መዝጋቢ መሳሪያዎች ጃካርታ ውስጥ ይዘታቸው ሲመረመር አውሮፕላኑ የሁለት ሰዓት ጉዞውን እንዳጋመሰ ሊወድቅ የቻለበትን ምክንያት ሊያሳዩ ይችላሉ ተብለው መርማሪዎቹ ይጠብቃሉ። በአውሮፕላኑ ውስጥ አንድ መቶ ተሳፋሪዎች የነበሩ ሲሆን አንድም በህይወት የተረፈ ሰው አለመኖሩም ይታወቃል። እስካሁን አርባ ስምንት አስከሬኖችም ተገኝተዋል። በመጨረሻም ኢራቅና ሶሪያ ውስጥ በአይሲስ ላይ የሚካሄደውን የአየር ድብደባ የሚመራው የዩናይትድ ስቴትስ ማዕከላዊ እዝ ሴንት ኮም የትዊተርና ዩቱብ አድራሻዎች ላይ የተፈጸመውን የኢንተርኔትና የኮምፒውተሮች ጥቃት እየመረመሩ መሆናቸውን የማዕከላዊ ምርመራ ቢሮ የኤፍቢአይ ባለስልጣናት አስታወቁ። እስላማዊ መንግስት ነኝ ለሚለው ኃይል ታማኝነታቸውን የገለጹት ሳይበር ጥቃት አድራሾች የእዙን ኮምፒውተሮችና አድራሻዎች ሰርገው የገቡት ለአጭር ጊዜ ሲሆን ለአሜሪካ ወታደሮች ባስተላለፉት ዛቻ እየመጣንባችሁ ነን፣ ከኋላችሁ እዩ፣ ከበስተጀርባችሁ አይሲስ ነን የሚል መልእክት ትተውላቸዋል። በተጨማሪም የበርካታ የዩናይትድ ስቴትስ ሰርጎ ገቦቹ በተጨማሪም የበርካታ የዩናይትድ ስቴትስ ወታደራዊ መኮንኖችን የቤት አድራሻዎች፣ የስልክ ቁጥሮችና የኢሜይል አድራሻዎች የያዙ ዝርዝሮችን መላካቸው ታውቋል። ሾልኮ የወጣ የቻይናና የሰሜን ኮሪያ ወታደራዊ ካርታም አብሮ ተያይዘዋል ተብሏል። ማዕከላዊ እዙ ባወጣው መግለጫ ወታደራዊ ተልእኮቹ ለጥቃት ያልተጋለጡ መሆኑንና ሰርጎ ገቦቹ ተለይተው የተያያዙ ወይም ጥብቅ ምስጢርነት ያላቸው መረጃዎች የያዙ ሰነዶችን አለማግኘታቸውን አስታውቋል። አድራጎቱን በኢንተርኔት ላይ የሚፈጸም የማመሳቀል እና የመረበሽ ተግባር ሲል ጠርቶታል። ማዕከላዊ እዙ። አድማጮች፣ ዜናው በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂታየነን፣ በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ቶሎ አላጠፉትም ቆይተዋል። እንዳውም በተሻለ ሁኔታ የኤርፖርቱ እሳት አደጋ አጥፊያ መጥቶ ነው። እንዳውም በተሻለ ሁኔታ ሊቆጣጠረውና ሊያጠፋው የቻለ በቅርቡ ቃጠሎ የደረሰበት የታዋቂው ጣይቱ ሆቴል ባለቤት ናቸው። በዚህም ላይ ዘገባ አለን። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ የኢትዮጵያ ብሔራዊ ምርጫ ቦርድ የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ በሚቀጥሉ ሁለት ሳምንታት ውስጥ ተከፋፈሉ ያሏቸውን ተከፋፍለዋል ያሏቸውን የአመራር አባላት በአንድ ላይ በመሆን በችግሮቻቸው ላይ ጠቅላላ ጉባኤዎቻቸውን አስወስነው ለቦርዱ ሪፖርት እንዲያደርጉ ትዕዛዝ ሰጠ። ለሰማያዊ ፓርቲ ደግሞ የመጨረሻ ማስጠንቀቂያ ሰጥቻለሁ ይላል። ፓርቲዎቹ የሰጡትን ምላሽ ጨምሮ መለስካቸው አምሃ የሚከተለውን አጠናቅሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ ያወጣውን መግለጫ በንባብ ያሰሙት የቦርዱ ዋና ሰብሳቢ ፕሮፌሰር መርጋ በቃና እንደዘረዘሩት የቦርዱ ውሳኔ መሰረት ናቸው ያሯቸውን ቀደም ያሉ የቦርዱን ውሳኔዎች ዘርዝረዋል። በዚሁ መሰረት ቦርዱ ዛሬ ጥር አምስት ቀን 207 ዓ ም ባካሄደው አስቸኳይ ስብሰባ በተለይ አንድነትና መያድን በተመለከተ የወሰነውን ውሳኔ ፕሮፌሰር መርጋ በቃና እንዲህ አንብበውታል። አንድነትና መያድ በተመለከተ በወርዱ ጥር አምስት ቀን 2007 ዓ.ም ተመረጥ ማለትም በዛሬው ቀን ባካሄደው 004 ህዝባር 2007 አስቸኳይ ስብሰባ ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ህልውና በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ህዝብ በመመልከት አሁንም ጉዳዩን በወደ ሰፊነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። በዚህ ሁለት ሳምንት ጊዜ ውስጥ አመራሮቹ ፓርቲው የገባበት ችግር በማጤም የውስጥ ጉዳዮቻቸውን አንድ ላይ በመሆን በጠቅላላ ጉባኤያቸው በማስወሰን የጠቅላላ ጉባኤን ውጤት ሪፖርት ለቦርዱ በማቅረብ ወደ ምርጫው እንቅስቃሴ እንዲገቡ ቦርዱ አዟል። ከመግለጫው በኋላ ከጋዜጠኞች ለቀረቡ ጥያቄዎች መልስ የሰጡት ፕሮፌሰር መረጋ በቃና ባለፈው እሑድ ሁለቱም ፓርቲዎች አካሂደዋል ባሏቸው ጠቅላላ ጉባኤዎች ላይ ቦርዱ ታዛቢ ያላከው ቀደም ሲል በሰጠው መመሪያ መሰረት የአመራር አባላቱ በመሀላቸው የተፈጠረውን ልዩነት አቻችለው በጋራ አንድ ጠቅላላ ጉባኤ ባለመጥራታቸው እንደሆነም ገልጸዋል። ሰማያዊ ፓርቲን በተመለከተ ደግሞ ቦርዱ ፓርቲው ፈጽሟል ያላቸውን የህግ ጥሰቶችንና ስነምግባራዊ ጉድለቶችን በመዘርዘር የመጨረሻ ማስጠንቀቂያ ሰጥቷል። ፕሮፌሰር መርጋ በቃና አንቀጽ 17 ንዑስ አንቀጽ 17 መሰረት የነጻና ፍታዊ ምርጫ አካሄድን የሚጎዳና የምርጫን ሂደት ከትክክለኛ አካሄድ የሚያስወጣ በሂደቱ አመኔታ እንድታጣ የሚያደርግ ተግባር በመሆኑ በፓርቲው ላይ እርምጃ በላይ እንደሚያስወስድ በሚደነግገው መሰረት ለፓርቲው ማስጠንቀቂያ ተሰጥቷል። በቀጣይም ከነዚህ ተግባራት የማይቆጠብ ከሆነ ለሥነ ምግባር ጥሰቶች ልመጥን የሚችል ህጋዊ እርምጃዎችን ሊወስድ እንደሚችል ቦርዱ በዚህ አጋጣሚ ያስታውቃል። አመሰግናለሁ። ቦርዱ ሰማያዊ ፓርቲን በተመለከተ ህግ ጥሷል ሊበል እንጂ ቀደም ሲል ባወጣው መግለጫ አንድም የህግ ጥሰት እንዳልፈጸመና የሀገሪቱን የምርጫም ሆነ የፓርቲ ህጎች በመጣስ እርምጃ እየወሰደ የሚገኘው ምርጫ ቦርድ ነው ይላል። ይቅርታ የማይጠይቀውም በዚሁ ምክንያት እንደሆነ ገልጸዋል። ትናንት የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይም ፓርቲው በያዘው ህጋዊ አቋሙ ምክንያት ሊደርስበት የሚችለውን ፍዳ ሁሉ ለመቀበል ዝግጁ እንደሆነ ለቪኦኤ ገልጸዋል። ምንም ይሁን ምን ለሚመጣው ነገር እኛ ዝግጁ ነን እንድንል የሚያስብለን ህጋዊነታችን ነው፣ የህግ የበላይነትን መሰረት አድርገን መንቀሳቀሳችን ምክንያቱም የህግ የበላይነት ነው የሞራል የበላይነትም እንዲኖረን የሚያደርገው ከዛ በኋላ ግን የሚመጣው ነገር አይኑን ጨፍኖ የሚወስደው እርምጃ ካለ መስዋዕትነት ለመክፈል ተነስተናል የምንለው እሱንም ጭምር ነው። አንደኛ ዝም ብሎ መታሰሩ፣ መደብደቡ እሱ ብቻ አይደለም ትርጉም ያለው መስዋዕትነት መክፈል ሲባል። ከዛም ውጭ ፓርቲውም እንደ ፓርቲ ኤግዚስት ላይ አደርግም ይችላል፣ ግን ያ ትግሉን አያቆመውም። ምክንያቱም የተመሰረተበት ነገር ይሄ እንቅስቃሴው በሙላ በህግና ክፍተት በሌለበት ሁኔታ ስለሆነ ያ ከዚህም በኋላ ያንዱትንም አባላት ይሁን ደጋፊዎቻችንን የሚሆን እስከ መጨረሻው ትግሉን ይዞ የሚሄድ ስለሆነ በዛ ደረጃ ነው እኛ የምናየው እስካሁንም እየወሰድነው ያለው እርምጃ ማለት ነው። ብሔራዊ ምርጫ ቦርድ የዛሬውን እርምጃ ከመውሰዱ በፊት ከሁለት ላላነሰ ጊዜ ጠቅላላ ጉባኤ እንደጠራ የሚናገረው አንድነት ለዲሞክራሲና ለፍትህ ፓርቲ ነው። በተለይም ባለፈው እሁድ ያደረገው ምርጫ ቦርዱ በሰጠው መመሪያ መሰረት እንደነበረም መዘገባችን ይታወሳል። የሁለት ሺህ ሰባት ዓ ም ምርጫ እየተቃረበ ነው። የምርጫ ቦርድ ዛሬ በሰጠው ውሳኔ መሰረት እነዚህ ፓርቲዎች የሚሰጡት መልስ ምን እንደሆነ ወደፊት ማወቅ ይቻል ይሆናል። ግን በምርጫ ቦርድ ግልጽ ትዕዛዝ መሰረት በተለይ መኢአድና አንድነት ተከፋፍለዋል የተባሉትን የአመራር አባላት በጋራ ሆነው ጉባኤዎቻቸውን ለመጥራት ካልቻሉ ለቦርዱም የውሳኔያቸውን ሪፖርት ሊያቀርቡ የሚችሉ አይመስልም። ከዚያስ? ፕሮፌሰር መርጋ በቃና ለጋዜጠኞች እንዳሉት መልሱን ከሁለት ሳምንት በኋላ እናውቅ ይሆናል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው ተከታይ ዘገባም አለው። የአንድነት ለፍትህና ለዲሞክራሲ አመራር አባልና በኢትዮጵያ ፓርላማ ብቸኛው የተቃዋሚ ተወካይ አቶ ግርማ ሰይፉም በጉዳዩ ላይ አስተያየት ሰጥተዋል። አዎ፣ ሰምቸዋለሁ። ውሳኔውን የሰማሁት ውሳኔውን በፋና ሬዲዮ ነው። ፕሮፌሰር መርጊያም ትዛዝ ሰጥተናል ሲሉ ሰምቻቸዋለሁ። እና ትዛዝ ሰጥተናል ሲሉ፣ ትዛዝም ከጀርባ እንደተሰጣቸው ግን ለማ- ለማወቅ ምንም ነብይ መሆን አያስፈልግም። እኔ ግን አሁን መላው የኢትዮጵያ ሕዝብና በተለይ ደግሞ ጋዜጠኞችን የምጠይቃችሁ ነገር አንድነት ፓርቲ በሕገ ደንቡ መሰረት ጠቅላላ ጉባኤ ጠርቷል። ከዚህ ውጪ ምርጫ ቦርድ ጉባኤ ይጠራ ያለበትን መስመር በጋራ ጉባኤ ጥሩ ሲል በጋራ ጉባኤ መጥራት በየትኛው አንቀጽ፣ በየትኛው መተዳደሪያ ደንብ ወይም ደግሞ በየትኛው የፓርቲዎች ምዝገባ ይሁን በፓርቲ ማቋቋሚያ አዋጅ ይሁን ወይም ደግሞ በምርጫ ቦርድ ማቋቋሚ አዋጅ ይሁን፣ በየትኛው የህግ ስርዓት ይህን ነገር እንዲደረግ እንደጠየቀ የህግ መሰረትም አሰራርም የለው። ግን ምርጫ ቦርድ በምርጫ ቦርድ ውስጥ ባሉ የገዢባ ፓርቲ ተወካዮች የተደራጁ ቡድኖች አሉ። እነዚህ ቡድኖች እንዴት አድርገው አንድነትን እንደሚያፈርሱ አብረው እየሰሩ ያሉት ነገር ስላለ በጋራ ጉባኤ ጥሩ የሚባል ነገር አለ። ይህንን በጋራ ጉባኤ ጥሩ ያሉበትን መስመር እንዴት በጋራ ጉባኤ የሚጠራበት ህግ በየትኛው አንቀጽና በየትኛው ነገር እንደሆነ ሊነግሩን ይገባል። የአንድነት መተዳደሪያ ደንብ ግልጽ ነው። ጠቅላላ ጉባኤ የሚጠራው በምክር ቤት ነው። ምክር ቤት ጠቅላላ ጉባኤ ይጠራል። አባላት ጠቅላላ ጉባኤ የመጥራት መብት አላቸው። እንዲጠራ የመጠየቅ መብት አላቸው። ይህንን ግን የሚያደርጉት አንድ ሶስተኛ የጠቅላላ ጉባኤ አባላትን አስፈርመው በኦዲትና ኢንስፔክሽን በኩል ነው። ኦዲትና ኢንስፔክሽን ለብሔራዊ ምክር ቤቱ ይህንን እንዲያደርግ አዞት እምቢ ካለ ብሔራዊ ምክር ቤቱ ኦዲትና ኢንስፔክሽን መጥራት ይችላል። ከዚህ ውጭ ግን የጉባኤ መጥሪያ ስነ ስርዓት የለም። ተመካክራችሁ ጉባኤ ጥሩ የሚባል የህግ መሰረትም የአሰራርም ስርዓት የለም። ለምሳሌ እኛ ስንጠራ እነዚህ ቅር ብሎናል፣ የውጭ ተላላኪዎች ናቸው አጎብዳጆች ናቸው ምናምን እያሉ የሚሰድቡልን ሰዎች ጠርተናቸዋል። ስለ መጥራታችን ማስረጃ አለን። ቅር ብሎናል የሚሉት ደግሞ የአንድነት አባላት ነን የሚሉት ሰዎች ደግሞ እኛን ስለ መጥራታቸው አንድ ማስረጃ ሊያቀርቡ አይችሉ ይሰሙ። አቶ ግርማ ግን ምርጫ ቦርድ እንዳለው በእናንተ የአመራር አካላት ውስጥ መከፋፈል አለ? የለም። እንደዚህ የሚባል ነገር የለም። ለምሳሌ የአመራር አካላት ውስጥ መከፋፈል አለ ከተባለ አሁን ጠቅላላ ጉባኤ ጠርተናል ብለው ወይም ደግሞ እነሱም አላሉም። ለነገሩ ጠቅላላ ጉባኤ ጠርተናል እያሉም አይደለም ኮሚቴ መስርተን ቅሬታ አለን በንቢ ከበር መሪ ከበር ምናምን እያሉ ያሉት አስር ሰዎችም ቢሆኑ አመራሮች አይደሉም። አመራር ነን ካሉም ደግሞ በአመራር መካከል መከፋፈል ቢኖር እኮ ሲፒኤልኤፍ እኮ ለሁለት ሲሰነጠቅ እኮ ምርጫ ቦርድ አልገባም የምሽቱን አብይ ረስ ነበረ ያደመጥነው። መለስካቸውን እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ስናመራ ደግሞ የቦኮ ሃራም አማጽያን በናይጄሪያ ሰሜን ምስራቅ ክፍል በሚያካሂዱ ጥቃት ምክንያት ከ11 ሺህ በላይ የሚሆኑ ሰዎች ወደ ጎረቤት ሀገር ቻድ እንደተሰደዱ የተባበሩት መንግስታት ድርጅት ገልጿል። አማጽያኑ ባጋ የተባለችውን ከተማ ከአስር ቀናት በፊት ከያዙ ወዲህ ደግሞ በአጠቃላይ ከመኖሪያቸው የተፈናቀዱት ሰዎች ብዛታቸው ሳይጨምር በብዛት ሳይጨምር እንዳልቀረ ድርጅቱ ጠቁሟል። ሊሳ ሽላይን ላይን የመንግስታቱ ድርጅት ዋና ጽህፈት ቤት ከሚገኝበት ከጄኔቫ የላከችው ዘገባ አለ። አዳነች ፍስሐዬ ታቀርባለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ቃል አቀባይ የንስ ላየርኬ በባጋ ከተማና በአካባቢዋ ተደራሽነት ስለሌለ ተአማኒ መረጃ ማግኘት እንዳልተቻለ ለአሜሪካ ድምጽ ሬዲዮ ተናግረዋል። ቦርኖ ክፍለ ሀገር በምትገኘው ባጋ ከተማ ከአስርና ከስድስት ቀናት በፊት የተካሄዱ ጥቃቶች በመቶ ሀምሳ ሺህ የሚገመቱ ሰዎች ከመኖሪያቸው እንዲፈናቀሉ አድርጓል። ይህን አሀዝ ያገኘ ነው ከቦርኖ ክፍለ ሀገር የአስቸኳይ ሁኔታ አስተባባሪ አገልግሎት ነው። ምክንያቱም በአሁኑ ጊዜ በአካባቢው ተደራሽነት ስለሌለ ነጻ መረጃ ለማግኘት አልተቻለም። ስለሆነም የመንግስታቱ ድርጅት ይህን መረጃ በነጻ ምንጭ ማረጋገጥ ይኖርበታል። ከተፈናቀሉት ሰዎች አብዛኞቹ በተለያዩ ማህበረሰቦች ከቤተሰቦች ጋር ተጠግተው እንደሚኖሩና የአካባቢውና የክፍለ ሀገሩ አገልግሎቶች እንዲሁም የናይጄሪያ ቀይ መስቀል እንደሚረዷቸው ላየርኬ ተናግረዋል። ባጋ ከተማ ላይ ጥቃት ከተከፈተ ወዲህ 11320 የሚሆኑ ሰዎች ወደ ቻድ እንደሸሹ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ገልጿል። ከተሰደዱት ሰዎች 60 ከመቶዎቹ ልጆችና ሴቶች፣ 40 ከመቶ ደግሞ ወንዶች እንደሆኑ የመንግስታቱ ድርጅት የስደተኞች አገልግሎት ቃል አቀባይ ዊሊያም ስፓይንድለር ጠቁመዋል። ሰማንያ አራት የሚሆኑ ብቻቸውን የተሰደዱ ቤተሰብ አልባ ልጆችም አሉባቸው። አንዳንዶቹ ደግሞ በቻድ ባህር ላይ በሚገኝ ካንጋላ ደሴት መውጫ አጥተው ቀርቷል ሁለት ሺህ ገደማ የሚሆኑ ናቸው። የስደተኞቹ ድርጅት ወደ መሀል አገር እያሸጋገራቸው ነው። አንዳንድ ዘገባዎች በገለጹት መሰረት ከአስር ቀናት በፊት በተጀመረው ውጊያ ሁለት ሺህ የሚሆኑ ሰዎች ተገድለዋል። የናይጄሪያ ወታደራዊ ኃይል ግን አሃዙ ትክክል አይደለም ይላል። በባጋ ከተማ ላይ ጥቃት ከተከፈተ ወዲህ መንግስት ብዙም አልተናገረም ነበር። ትላንት ግን የናይጄሪያ መከላከያ ሚኒስቴር ቃል አቀባይ ሜጀር ጄኔራል ክሪስ አሉ ኮላዴ በትንሹ 150 የሚሆኑ ሰዎች ተገድለዋል ብለዋል። የተባበሩት መንግስታት ድርጅት የሰብዓዊ ጉዳይ አስተባባሪ ጽህፈት ቤት ቦኮ ሐራም በሲቪሎች ላይ ፈጸመ ያለውን አስከፊና ምህረት የለች ጥቃትን አውግዟል። የሞቱት ሰዎች ብዛት ከፍተኛ ሊሆን እንደሚችል ቃል አቀባይዋ አራቢና ሻምዳሳኒ ገልጸዋል። አሃዙን ለማረጋገጥ አልቻልንም። የአይን ምስክሮች የሚሉት ግን ግልጽ ነው። አንድ የአይን ምስክር እንዴት ከአካባቢው እንደሸሸ ሲገልጽ መንገዱን ሁሉ በአስከሬኖች ላይ እየተረማመደ እንደ መጣ ተናግሯል። ይህ ታዲያ ብዙ ሰዎች እንደ ሞቱ ነው የሚያሳየው። ሲቪሎችን ሆን ብሎ ኢላማ ማድረግ በዓለም አቀፍ ህግ የታገደ መሆኑን ሻምዳሳኒ አስገንዝበዋል። የናይጄሪያ መንግስት በአካባቢው ህግና ስርዓት እንዲመለስ ፈጣን እርምጃ እንዲወስድ የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ጥሪ አቅርቧል። ወደ መጨረሻው የትንታኔ ርዕስ እንሻገራለን። ወደ ሌላ ሰሞንኛ ዓለም አቀፍ ርዕሰ ጉዳይም ይወስደናል። የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ በፈረንሳይ የደረሰውን የሽብር ጥቃት አስመልክቶ ባለፈው እሁድ አንድነታቸውን ለመግለጽ በፓሪስ ሰልፍ ያደረጉትን ሌሎች ከአርባ በላይ መሪዎች ባለመቀላቀላቸው ለትችት ተጋለጡ ይላል። የዋይት ሃውስ ቤተ መንግስት ባለስልጣናት ሁኔታውን ስህተት መሆኑን ያምናሉ። የአሜሪካ ድምፅ ዘጋቢ ሉዊ ራሚሬስ ተከታዩን ሪፖርት አድርሶናል። ሰለሞን ክፍሌ ያቀርበዋል። ፕሬዚደንት ባራክ ኦባማ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የፍልስጤሙ ፕሬዚደንት ማህሙድ አባስን የመሳሰሉ ባላጋራዎቻቸው ከአውሮፓ መሪዎችና በሚሊዮኖች ከሚቆጠሩ ሰዎች ጋር በጽንፈኝነት ላይ ኅብረታቸውን ለዓለም ባሳዩበት በፓሪሱ ትዕይንት ላይ አለመገኘታቸው ብዙዎችን ሰቅጥጧል። እዚህ ዋሽንግተን በዋይትሃውስ ቤተመንግስት ቤተ መንግሥት ቃል አቀባዩ ጃሽ ኤርነስት ትላንት ለምን ሚስተር ኦባማ ለፈረንሳይ ድጋፋቸውን ለማሳየት የነበራቸውን ዕድል እንዳልተጠቀሙበት ከባድ ጥያቄ ቀርቦላቸዋል። አንድ ከፍተኛ ስልጣን ያለው ሰው መላክ ነበረብን። ፕሬዚደንት ባራክ ኦባማ ቀደም ሲል በፈረንሳይ ለደረሰው የሽብር ጥቃት በይፋ ማዘናቸውን ገልጸዋል። ጥቃቱ ከደረሰ በኋላ ባሉት ቀናት ውስጥ ግን ይበልጥ ያተኮሩት በሀገራቸው የውስጥ ጉዳዮች ላይ ነው ያም በሀገሪቱ ዙሪያ ከአንዱ ክፍለ ግዛት ወደ ሌላው በመብረር ምጣኔ ሀብቱ እየተሻሻለ መምጣቱንና የሥራ አጡ ቁጥር መቀነሱን ያስረዱበት ጉዞ ነው። አርብ ዕለት ለምሳሌ ቴነሲ ውስጥ ስለ ትምህርትና ስለ ሥራ ሥልጠና ሲናገሩ ለፈረንሳይ ያላቸውን ድጋፍም ጠቅሰዋል። የፈረንሳይ ሕዝብ ዛሬም ሆነ ነገ ዩናይትድ ስቴትስ ከጎኑ እንደምትቆም እንዲያውቅ እፈልጋለሁ። በሽብር ጥቃቱ በቀጥታ ሰለባ ለሆኑ ቤተሰቦችም ማዘናችንን እንገልጻለን፣ በጸሎታችንም እናስባቸዋለን። ከጎናችሁ ሆነን በጋራ የቆምንለትን እሴት እናስከብራለን። እንደ ወዳጅና አጋር ያስተሳሰረን ዓለም አቀፍ እሴትን እናስከብራለን። ሚስተር ኦባማ ለምን በፓሪሱ የመሪዎች ትብረት ትዕይንት ላይ እንዳልተገኙ የዋይት ሃውስ ቤተ መንግሥት ባለስልጣናት የሰጡት ምላሽ በእርሳቸው ስልጣን ደረጃ ላለ ሰው ጉዞ ለማዘጋጀት የነበረው ጊዜ በጣም አነስተኛ ነው የሚል ነው። ቃል አቀባዩ ጆሽ ኤርነስት በፕሬዚዳንቱ እንዲያውም በምክትሉ እንኳን ላለ ከፍተኛ ሀገሪቱ ባለስልጣን ጉዞ አስፈላጊው የጸጥታ ጥበቃ እጅግ ግዙፍ ነው። ያን በመሰለ በጣም ትልቅ ህዝባዊ ስብሰባ ላይ ለሚገኝ አንድ መሪ የጸጥታ ጥበቃው ጉዳይ ከሚገመት በላይ ግዙፍ ነው በፓሪሱ የመሪዎች ድጋፍ ትዕይንት ላይ ዩናይትድ ስቴትስን እንዲወክሉ የተደረጉ ከፍተኛ ባለሥልጣናት በፈረንሳይ የዩናይትድ ስቴትስ አምባሳደርና በአውሮፓ የውጭ ጉዳይ መሥሪያ ቤቱ ከፍተኛ ዲፕሎማት ቪክቶሪያ ኑላንድ ናቸው ይህን በመሰለ ጊዜ ይላሉ የፖለቲካ ተንታኞች ይህን በመሰለ ጊዜ ተምሳሌታዊነት እጅግ በጣም አስፈላጊ ነው። የፈረንሳይ ፕሬዚደንት ዣክ ሽራክ ከመስከረም አንዱ የሽብር ጥቃት በኋላ ዩናይትድ ስቴትስን ከጎበኙ ባዕዳን መሪዎች ሁሉ ቀዳሚው መሆናቸውን ጥቂቶች የዘነጉ ይመስላሉ ሲሉም ተችዎቹ ያስረዳሉ። ፕሬዚደንት ኦባማ በሽብር ጥቃቱ ላይ ለመነጋገር እሁድ ዕለት ፓሪስ የነበሩትን የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ኤሪክ ሆልደርን በመሪዎቹ የድጋፍ ትዕይንት ላይ እንዲገኙ አለማድረጋቸው ደግሞ ለዋይት ሀውስ ቤተ መንግሥት ባለስልጣናት ምላሹን ይበልጥ ከባድ አድርጎባቸዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ሳምንት ማብቂያ አካባቢ ወደ ፈረንሳይ ይሄዳሉ ተብሏል። ተንታኞች ግን በዚህም ሆነ በዚያ ፕሬዚደንት ኦባማ ምሳሌነታቸውን ማሳየት የሚችሉበት እድል ያመለጣቸው መሆኑ ግልጽ ነው ይላሉ። አድማጮች የምትከታተሉት በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን እንድታመሹ እንጋብዛለን። አሁን በነጻው የስልክ መስመር በ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማ። ሀይሎፒዎች እንደምናላችሁ የዘወትር አድማጫችን ሰለሞን ከካናዳ ሰሉላ ባዋያቸው ላይ አስተያየት ለመስጠት ነበር። አቶ ጸጋዬ አልፋይና አቶ ሳይል ከረጥሬ አቶ ጸጋዬ አብዛኛው የሚናገሩት ነገር አቶ ሳይል ከሚያነሱት ፖይንት ጋር የተያያዘ አይደለም። አቶ ሳይል ስለ ሰብዓዊ መብት ያነሳሉ፣ አቶ ጸጋዬ ስለተገነቡ ግንባታዎች ያነሳሉ እና እንደውም አንድ የሚያነሱት ነገር ድሮ ከነበረው የቀረ ነገር ይላሉ። ኢትዮጵያ ሳይሆን ይሄ በዓለም ላይ ድሮ ከነበረው ነገር የቀረ የለም ይሄ የራሱ ጊዜው ቴክኖሎጂ የሚፈቅደው ነገር ነው። ድሮ ፖስታ አንድ ቦታ አንድ ቦታ ለመድረስ ሁለት ወር ሶስት ወር ይፈጅ ነበር፣ በእግር የሚወሰድ ነበር። ዛሬ የዛ አይነት ነገር አስንላቸዋል። ቶሎ እየደረሰ ነው ፖስታ ሊሉን አይችሉም። ጊዜው የሚፈቅደው ጊዜው የሚያመጣው ነገር ነው። ስለዚህ ፎቁን ማን የሠራው? ባለ ሀብት ነው። መንገዱን የሚመጣ እርዳታና ብድር ነው። ጥያቄው የሰብአዊ መብት ስለመከበር ነው። የሰብአዊ መብት ይከበራል። ዛሬ ባልበላም ችግር የለው ምክንያቱም መንገድ ሰርተዋል። ኢህአዴግ አይባልም። ኑሮ ተወደደ፣ ልጆችን ምላ ብላቸው፣ ቅሬታውን ሰው መግለጽ ይችላል። ወጥቶ መሳሪያ ሊያዘ ኮምፕሮማይዝ ማድረግ አለባቸው። ስለተሰራው ነገር ነው የሚሉት እና ፍጹም እሳቸውም የሚያነሱት ፖይንት ምንም አልተዋጠልኝም። ቪዎች አመሰግናለሁ። ሄሎ ቪዎች፣ እንዴት ናችሁ? ሰላም ናችሁ ወይ? አላ ያዘጋጀውን የስጣ አገባ ፕሮግራም ተከታተልኩት። ጥሩ ነው። ግን አንድ መታሰብ ያለበት ጉዳይ ያለ ይመስለኛል። እሱም ስለ ሰብዓዊ መብት በተለይ በሚጠየቅበት ጊዜ ኢትዮጵያና እኛ በምኖርበት በምዕራብ ግል መብትና የቡድን መብት ብሎ የሚለያዩበት አጋጣሚ ስለሆነ በቡድን መብት ኢትዮጵያ ስጠቀም እዚህ ደግሞ ግል መብት ነው። የግል መብት ደው ጫፍ ላይ ደርሶ እዚህ እስከ የተመሳሳይ ጾታ ጋብቻ እስከ መመስረት ደርሷል። በኢትዮጵያ ግን የቡድን መብት ይቀድማል፣ ከዛ የግል መብት ይቀጥላልና ሁሌ ስለ ሰብአዊ መብት ፕሮግራም ሲዘጋጅ እሱንም ግምት ውስጥ በማስገባት መሆን አለበት። እኔ ግን ብዙ ጊዜ ስከታተል ስለ ሰብአዊ መብት ብዙ ጊዜ በምዕራበን መነጽር ነው የምናየው እና ስለ ኢትዮጵያ እያቀረብን ኢትዮጵያ ምንድን ነው የምትከተለው የሚለውን ነገር ማወቁ ለእኔ ጥሩ ይመስለኛል። መሰግናለሁ። ተካነኝ ከዚህ ከዩናይትድ ስቴት አስተያየት የላካችሁልንን አድማጮች እናመሰግናለን። ሌሎቻችሁም እንዲሁ እንድትልኩ እንጋብዛለን። አሁን አንድ ዘገባ አለን። ባለፉት መቶ ዘጠኝ ዓመታት ያገለገለው የመጀመሪያው የኢትዮጵያ ሆቴል እቴጌ ጣይቱ ሆቴል ሰሞኑን ከደረሰበት የሳት ቃጠሎ አደጋ እንዲያገግም ጥረቶች እንደሚጀመሩ የሆቴሉ አስተዳደር አስታውቋል። የባህልና የቱሪዝም ሚኒስትሩም የተቃጠለውን ሆቴል ጎብኝተዋል። በሌላ በኩል የእሳት አደጋ ሰራተኞች የሆቴሉን ጉዳት ለመቀነስ ተገቢውን ጥረትና መነሳሳት አላሳዩም ሲል የሆቴሉ አስተዳደር ወቅሷል። ወቀሳውን ያልተቀበሉ የአዲስ አበባ የእሳት አደጋ መከላከያና መቆጣጠሪያ ባለስልጣን በበኩላቸው የኛን አሰራር ካለማወቅ የተነሳ የተሰጠ ወቀሳ ነው ይላሉ። እስክንድር ፍሬው ዝርዝሩ ልኳል። ከ1898 እስከ ዛሬ በመሃል ፒያሳ የመጀመሪያው የኢትዮጵያ ሆቴል እቴጌጣይቱ ከነ ግርማ ሞገሱ ቆሟል። ከትናንት በስቲያ እሁድ ግን የዚህ ቅርስ ህልውና ፈተና ላይ የወደቀበት ነው። በዚያን ዕለት ጠዋት የተነሳው የእሳት ቃጠሎ ከፍተኛ የሚባል ጉዳት አድርሶበታል። በርካቶች በዚህ ቃጠሎ አዝነዋል፣ ሌሎች የቅርሱ ቀጣይነት አሳስቧቸዋል። የባህልና ቱሪዝም ሚኒስትር አቶ አሚን አብዱል ቃድርም ትናንት ስፍራውን ጎብኝተዋል። ቀጣዩን ሁኔታ ለማወቅ የጓጉ የተለያዩ የህብረተሰብ ክፍሎች ሰዎችም ከቅርብና ከሩቅ ፎቶግራፍ ሲያነሱ የሚሆነውን ሲመለከቱ ተስተውሏል። እቴጌጣይቱ ሆቴል የሎው ፔጅስ ለተባለ የግል ድርጅት የተሸጠና በዚያው መሰረት ሲተዳደር የቆየ ነው። የደረሰበት አደጋ ግን የድርጅቱን ብቻ ሳይሆን የቅርስና የአገር ተቆርቋሪዎችን ሁሉ ትኩረት ስቧል። የመጠገኑ ስራ የሚካሄደውም በተለያዩ አካላት ትብብር መሆኑን የሆቴሉ ስራ አስኪያጅ አቶ አያሌው ታደሰ ለቪዮኤ ተናግረዋል። የደረሰውን ጉዳት በማብራራት ይጀምራሉ። መሀሉ ኮሪደር ሆኖ በግራም በቀኝም በኩል ምኝታ ክፍሎች ናቸው። እንግዲህ በቅርስነት የተመዘገበውም ይኸው ዋናው ህንጻ ነው። እነዛ ዋናው ህንጻ ላይ ያሉ ስለሆነ የምኝታ ክፍሎችም በዛው በቅርስነት የተያዙ ናቸው ያሉት ማለት ነው። ስለዚህ አስር ክፍሎች ናቸው ያሉት ብየሃለሁኝ። ከአስሩ ክፍሎች ውስጥ ሁሉንም ነካክቷቸዋል። የጉዳት መጠኑ ይለያይ እንጂ እሳቱ ሁሉንም ገርፏቸዋል። በውስጡ ያሉት እቃዎች ያው ሙሉ በሙሉ ወድመዋል። ንብረቶች ነበሩ በውስጡ ያው የተለያዩ ንብረቶች፣ አልጋዎችን ጨምሮ ማለት ነው አልጋዎችን ጨምሮ ማለት ነው። አስር ብቻ ነበሩ ክፍሎቹ ማለት ነው። ከላይ ያሉት አስር ብቻ ናቸው አስር የምኝታ ክፍሎች ናቸው ያሉት። እዚህ ላይ አሁን እንግዲህ መልሶ ለማቆም ምን ያህል ነው ተስፋው? በነበረበት በቅርስነቱ ለማስቀጠል ምን ተስፋ እያያችሁ ነው? እንግዲህ በእኛ በኩል ለህንፃው ኢንሹራንስ ገብተንለታል። ኢንሹራንስ አለው። የባህልና ቱሪዝም ሚኒስትሩም፣ የቅርስ ጥናትና ጥበቃ ዋና ዳይሬክተሩም ሁሉም የሚመለከታቸው አካሎች መጥተው ጎብኝተውታል። በትናንትናው ዕለት ማለት ነው። ጎብኝተውታል መጥተው ተውታል እንግዲህ ያው ትብብራቸው እንደማይለየን ነው የተነገረን ወደ ነበረበት ባጭር ጊዜ ውስጥ እንመልሳለን ነው የኛ ተነሳሽነት ያለው እንግዲህ ወደ ነበረበት እንመልሳለን ሲባል ለምሳሌ ኮሚቴ ተቋቁሞ ባለሙያዎች አይተውት ገምግም ምንድን ነው ሂደቱ ምን እያያችሁ ያላችሁ ኮዲው የተቀረጸ ነገር አለ አዎ እንግዲህ ምንድነው የቅርስ ቦታ ብዙ ጊዜ ወደ ያው በቃጠሎ የሚሆን በተለያየ ምክንያት እድሳት በሚገባበት ወቅት ያው የሚመለከታቸው የቅርስ ጥናትና ጥበቃ ባለስልጣን እንዲሁም የባህልና ቱሪዝም ባለሙያዎች ይሳተፉበታል። ወደዛው ወደ ነበረበት ለመመለስ እነዚህኑ አካሎች ዘን ነው ልንመልሰው የምንችለው ከነሱ ጋራ በመሆን ማለት ነው። እና ያው ባዩት በጎበኙበት ወቅትም በተረዱት ሁኔታ ህንጻው በተለይ ስትራክቸሩን አልጎዳውም፣ ብዙ እና ባለበት ሁኔታ ማደስ ይቻላል፣ ማደስ ይቻላል በሚገባ እና እንዲያውም በተሻለ መልኩም በተሻለ መልኩም መመለስ ይቻላል ብለን ነው እኛ እያሰብን ያለ ነው፣ እና እያቀድንም ያለ ነው። በእቴጌ ጣይቱ ሆቴል ላይ የደረሰው የእሳት አደጋ መጠን ሊቀንስ ይችል እንደነበር የስራ አስኪያጁ እምነት ነው። የእሳት አደጋ ሰራተኞች ግን ፍጥነትና ሙያዊ ብቃት አላሳዩም ብለዋል። ስራ አስኪያጁ ቀጥለው በታየበት ወቅት የህብረተሰብ ክፍሎቹም በአብዛኛው እዚሁ አካባቢ ሁነው ይታገሉ ስለነበረ እኔ ከመመልሰው ህዝቡ ቢመልሰው የተሻለ ይሆናል። በተለይ በእሳት አደጋ በኩል ያለውን ሁኔታ ወደ ዋናው ህንጻ ከመሄዱ በፊት እሳቱን ማስቀረት ይቻላል። እሳት አደጋውም እዛው ጃዙ ላይ እያለ ደርሷል። ደርሰዋል ደርሰዋል እዛው ላይ ጃዙ ላይ እያለ ደርሰዋል። ግን ገና በአንድ በኩል እየነደደ እያለ እየነደደ እያለ ወደ ዋናው ነው ህንጻ ሳይሄድ ጃዝ አምባው ላይ እያለ ደርሰዋል። እዛው ላይ መግታት ይቻል ነበረ። እንግዲህ ለምን እዛ ላይ እያለ መግታት አልተቻለም? የእሳት አደጋው የሚሰጠው ጉዳይ ነው የሚሆነው። በተለያየ ሚዲያ የተለያየ ነገር ሲሰጡ ሰማለሁ። እኔ እውነታነት አለው ብዬ አልወስደውም። በጊዜ እኔ ደረስነው ቶሎ አጥፍተነዋል ሚሉ አስተያየቶችን ነው ያሉኛል። ቶሎ አላጠፉትም ቆይተዋል። እንዳውም በተሻለ ሁኔታ የኤርፖርቱ የእሳት አደጋ አጥፊያ መጥቶ ነው እንዳውም በተሻለ ሁኔታ ሊቆጣጠረውና ሊያጠፋው የቻለ እንጂ መጀመሪያውኑ እዛው ላይ ያለ መግታት የሚችሉት ቀድመው የደረሱት እዚሁ የእሳት አደጋ መከላከያ ክፍሉ ነበረ እና ውሃም ማጣን እያሉ የሚሄዱበት አግባብም እንደነበረ ነው የተረዳነው። እኔም እዛው ላይ ደርሼ ስለነበረ ማለት ነው። የአዲስ አበባ የእሳት አደጋ መከላከያና መቆጣጠሪያ ባለስልጣን በሆቴሉ አስተዳደር የቀረበውን አስተያየት አይቀበልም። በጽፈት ቤቱ የ የኮሚኒኬሽን ጉዳዮች ደጋፊ የስራ ሂደት መሪ አቶ ሰለሞን መኮንን አስፋው ለቪኦኤ እንዳስረዱት አስተያየቶቹ ሙያዊ አሰራርን ካለመረዳት የመነጩ ናቸው። በአሁኑ ወቅት ተቋማችን ካለው አደጋ የመቆጣጠር ሚና አንጻር ጥሩ ዝግጅት አለው ነው የምንለው። ዛሬ ዓለም የደረሰበትን የአደጋ ማሽነሪዎች ፋይር ትራክስ አስገብተን በስራ ላይ ያውለናል። በጣም ዘመናዊ የሆኑ አዳዲስ በርካታ ማሽነሪዎች በስራ ላይ አሰማርተን ነበረን። ባለሙያዎቻችን ከነዚህ መሳሪያዎች ጋር በስፋት እንዲተዋወቅ ተከታታይ ስልጠናዎች ተሰጥተናል። እለት በእለት የስራ ላይ ልምምድ ያደርጋሉ። ሞር አክቲቭሊ ቴክኒካሊ ስራውን መስራት የሚችሉበት አቅም አለ። እዛም ላይ ምናልባት የእኛ ቴክኒካሊ የሆነውን አሰራር ሌላው ሰው ከሚገምጠው ውጭ ሊሆን ይችላል። መጀመሪያ የአደጋው የንፋስ አቅጣጫ ወዴት ነው? እያዳንክ እሳቱን እንዳይስፋፋና እንዳይዛመት እያዳንክ መቆጣጠር ነው ያለብህ። ያውሮዲ እየተቀጣጠለ ያለው ላይ ብቻ ትኩረት ከተደረገ እሳቱ ወደ ጎን ጋልቦ በአካባቢ ያሉ ሌሎች ተቋማትም ላይ ከባድ ጉዳት ሊያስከትል ይችላል። ስለዚህ የተወሰደው እርምጃ ትክክል ነው። በቃ መቆረጥ ባለበት አቅጣጫ ላይ ተቆርጦ በሁሉም አቅጣጫ ነው፣ በጎንም በፊት ለፊትም ነበር የማጥፋት ሂደቱ የነበረው። ነገር ግን ተቀጣጣይ ነገር በብዛት ስለነበረው ሆቴሉ እሳቱ ያጠፋን እያለ ለውስ የሚፈነዳዱ ነገሮች ነበሩ እሱ እሳቱን ያባብስ ነበርና፣ ጫና የፈጠረ ስራን የሰራ ነው። ምናልባትም በዚህ ስራ ላይ እኛ አባሎች በጣም ከፍተኛ የሆነ ርብር በማድረግ ራሳቸው ለመስዋዕት ነስሉ ዝግጁ አድርገው ይሰሩበት ስራ ነው ነው ምናምን ስለዚህ አስተያየቶቹ ምናልባት ሁኔታውን ካለመገንዘብ የመጡ ናቸው። አንቀበላቸውም። ነው ሱ እንግዲህ አስተያየቶቹ ሙያ ነክ አይደሉም። ምናልባት እኛን ቴክኒካል ሊሆን አሰራር ካለ መረዳት የመነጨ ሊሆን ይችላል። የታሪካዊው የኢቴጌ ጣይቱ ሆቴል የቃጠሎ አደጋ በዘርፉ በተሰማሩ የእሳት አደጋ ማጥፊያ ሰራተኞችና ጥያቄ በሚያነሱ አካላት መካከል ውዝግብ የተፈጠረበት ጭምር ነው። እናም የዚህ ሆቴል ታላቅ ቅርስነትና አስከፊው አጋጣሚ ተያያዥ ለሆኑ መነጋገሪያ ጉዳዮችም መነሻ ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ተከታዩ ቅንብር ሐኪሙን ይጠይቁ ይሆናል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ እዚሁ አጠገቤ ነው ያለው። ተላላፊ በሽታዎች ናቸው የዛሬው ቅንብር ትኩረት ብለሃል አሉላ። የዛሬው ዝግጅት ብዙ ጊዜ እንደሚሆነው በአንድ የበሽታ አይነት ላይ ላተኮረ የአድማጭ ጥያቄ ሳይሆን በአጠቃላይ በተላላፊ በሽታነት የሚፈረጁትን የበሽታ አይነቶች በሙሉ የተመለከተ ጥያቄ ነው። ልክ ነው ቆንጂታ። አመሰግናለሁ። ትክክል ብለሻል። የሳምንቱ ባለስራ ጥያቄያችን በመግቢያው እንደጠቆምሽው በጥቅሉ በእነኚህ የበሽታ አይነቶች ዝርዝር የሚካተቱ ተላላፊ በሽታ በሚለው ውስጥ የሚካተቱ በቡድን የሚመለከት ነው። ጥያቄውን ያደረሱን የቦረናው አድማጫችን አቶ አንዱ አለም ብርሃን ናቸው። ከሁለት ወራት በፊት በተለይ ኢትዮጵያን በመሳሰሉ በማደግ ላይ ባሉ ሀገሮች በየአመቱ በብዙ ሚሊዮን የሚገመት ሰዎች መታመምና ህልፈት ምክንያት የሆኑ በአጠቃላይም ዋና ዋና የበሽታ አይነቶች ከሚባሉት የመጀመሪያውን አስሩን በሽታዎች የሚወክሉ ተላላፊ በሽታዎች ስያሜያቸውን እንደሚጠቁመው ታዲያ ከአንድ ህመምተኛ ወደ ሌላ ጤነኛ ሰው የሚተላለፉና በአመዛኙም ሊከላከሏቸው የሚችሉ ናቸው። የበሽታዎቹን የጋራ ጠባይ አጠቃላይ መንስኤዎችና ምንነት እንዲሁም የመከላከያ ዘዴዎች እንመለከታለን። በጥያቄዎቹ ላይ ሙያዊ ትንታኔ የሚሰጡን እንግዳችን ላስተዋውቅ። ዶክተር ወንደሰን አሞኘ በአዲስ አበባ ዩኒቨርሲቲ የውስጥ ደዌና የተላላፊ በሽታዎች ሕክምና ክፍል ተባባሪ ፕሮፌሰር ናቸው። እንግዲህ ሆነው መልካም ወደ ዝግጅታችሁ እንዝለቅ። ተሮንዶሰን ከምንነታቸው እንነሳ። በጥቅሉ ተላላፊ በሽታዎች በሚለው የበሽታ አይነቶች ዝርዝር የሚካተቱት በሽታዎች ምንድን ናቸው? ምን አይነት የበሽታ ባህሪያትን ወይም ምልክቶችን የሚያሳዩ ናቸው? በጣም ጥሩ ጥያቄ ነው። አሉ ላይ ጠየቅከው የተላላፊ በሽታዎች በእንግሊዝኛው አጠራር ኮሚኒኬብል ዲዚዝስ ነው የሚባሉት። ምንነታቸውን በአጠቃላይ ለመግለጽ መንስኤዎቻቸውን አስቀድሞ ማወቅ ያስፈልጋል። እነኚህ በአብዛኛው በአይን የማይታዩ ተዋሲያን በጣም አነስተኛዎቹ ቫይረስ ይባላሉ። ከዛ ከእነሱ ከፍ የሚሉ ባክቴሪያ፣ ከዛ ከፍ ብለው ደግሞ ያሉ ፕሮቶዞዋ የሚባሉ፣ ሌሎችም ደግሞ ከእነሱ ከፍ ብለው ያሉ በመጠናቸው ከአንድ ሰው ወደ ሌላ ሰው ሊተላለፉ የሚችሉ በሽታዎች ተላላፊ በሽታዎች ይባላሉ። ዶክተር ወንደሰር፣ ሌሎች ዝርዝሮች ውስጥ ሳንገባ ይሄ ተላላፊነቱ በሰዎች ብቻ ይገደባል ወይስ አንዳንድ ጊዜ ከእንስሳት ወደ ሰው የሚተላለፍ ጠባይ ያላቸውንም በሽታዎች በዚህ ውስጥ ማካተት ይቻላል? ትክክል ነው። ከእንስሳት ወደ ሰውም የሚተላለፉ በሽታዎች በእንግሊዝኛው አጠራር ዞኖቲክ ዲዚዝስ ይባላሉ። እነሱም በተላላፊ በሽታዎች ውስጥ ይካተታል። በተለያየ ደረጃ በመጠናቸው የሚገለጹ ረቂቅ ተዋሲያን ባክቴሪያና ቫይረሶችን፣ ሌሎችንም ጨምሮ ቀደም ብለው የገለጿቸው እነኚህ የበሽታ አምጪ ተዋሲያን ወደ ሰውነት ሲገቡ በቅድሚያ የሚታዩ እነኚህ የበሽታ አይነቶች የሚጋሯቸው የበሽታ ምልክቶች አሉ። አሉ ተላላፊ በሽታዎች ተዋሲያኑ ወደ ሰውነታችን ሲገቡ የበሽታውን ስርጭት ለመቋቋም እንዲቻለው የሰውነታችን የበሽታ መከላከያ ሲስተም ወይም ስርዓት የሚያደረጋቸው አንዳንድ እንቅስቃሴዎች አሉ። ከእነዚህ ላይ መጀመሪያው የሚታየው ምልክት በአብዛኞቹ በሽታዎች ላይ ትኩሳት። ተላላፊ በሽታ በተያዘው ሰው ላይ መጀመሪያ የሚታየው ምልክት ትኩሳት ነው። ትኩሳቱ በአጭሩ ሊቀር ይችላል ከቀን ቀን እየጨመረም ሊሄድ ይችል ይሆናል። እዚያ ቁሳቱ አካሄድ እንደ በሽታው ልዩነት ይለያያል። በተረፈ ደግሞ ተላላፊ በሽታው የሚያጠቃው ለምሳሌ መተንፈሻ አካልን የሚያጠቃ ከሆነ ለምሳሌ ሳንባ የተጠቃ ከሆነ የተጠቃው ግለሰብ ሳል ይዘዋል። በተጨማሪ ግን በዋናነት የሚ- ሁሉም የሚጋሩት ምልክት ቢኖር ትኩሳት። እንዲያውም በተላላፊ በሽታዎች ሕክምና ውስጥ የምንለው ነገር አለ። ትኩሳት ከሌለ ተላላፊ በሽታ አለ ብሎ ማሰብ በጣም ያስቸግራል ብለን እንናገራለን። ከትኩሳት ጋር በተያያዘ መቆረጣጠም፣ የጡንቻዎች ሕመም፣ ድካም የመሳሰሉ ስሜቶች ሊታዩ ይችላሉ። ተረፈ ያ የበሽታው አይነት ለምሳሌ በብዛት የምናውቀው ጉንፋንን ነው እና ኢንፍሉዌንዛን ያውን ማሳል። ከማሳል በተጨማሪ ሁሉት ነገር የአይን ማልቀስ፣ ድካም፣ ትኩሳት እንደዚህ የመሳሰሉ ስሜቶች ይታያሉ። ራስ ምታት፣ ትኩሳት፣ የአንገት መድረቅ ምልክቶች ይታያሉ። እንደ ተቅማጥ፣ ትውከት የመሳሰሉት ምልክቶች ሊታዩ ይችላሉ። ዶክተር ወንደሰን በቀጥታ ያ በሽታ አምጪ ትህዋስ ከእንስሳትም ሆነ ከሰው በቀጥታ ከመተላለፉ ባሻገር በተዘዋዋሪ የሚመጡ በሌሎች ሶስተኛ አካላት አማካኝነት የሚተላለፉት በዚህ ሊካተቱ ይችላሉ። ለምሳሌ እንደ ወባ በወባ ትንኝ ሲተላለፍ የመሳሰሉት ከተላላፊ በሽታዎች የሚፈረጁ ናቸው። በትክክል አስቀምጥኸዋል ግን ዋናው ነገር ከሰው ወደ ሰው ነው። ወባም ትንኝ የምታስተላልፈው በሽታውን ከአንድ ሰው ወደ ሌላ ሰው ነው። ስለዚህ ከሰው ወደ ሰው የሚተላለፍበት መንገዶች ቀጥታ ሊሆን ይችላል። በመተንፈሻ አካል በሚወጡት ለምሳሌ ከታመመው ሰው በሚያስነጥስበት ጊዜ የሚወጡት በሽታውን ያዘሉ ደቃቅ ነገሮች ለምሳሌ እንደ ኢንፍሉዌንዛ ጉንፋን ሊያሲዙን ሲችሉ፣ ወባ ደግሞ የታመመውን ሰው በመንከስ ከአንድ ሰው ወደ ሌላው ሰው በሽታውን ያስተላልፋል። ሌሎች ደግሞ ለምሳሌ የበሽተኛው የተጠቀመበትን ነገር በመጠቀም ለምሳሌ ስለት ያለው ነገር በሽተኛው ተጠቅሞበት የበሽታውን አምጪ ተህዋስያን በዛ በስለቱ ላይ ካሉ ያንን ስለት ደግሞ ሌላ ሰው ሲጠቀምበት ወደ ሌላ ሰው የሚተላለፍበት መንገድ አለ። ስለዚህ ዋናው ነገር ከሰው ወደ ሰው መተላለፉ ነው ግን ከሰው ወደ ሰው በሚተላለፍበት ጊዜ ቀጥታ ሊሆን ይችላል፣ ወይም በተዘዋዋሪ ነገር በተዘዋዋሪ እቃዎች ውዝ የሆኑ ነገሮች ወይም ደግሞ እንደ እንደ እንደ ወባትኒ ወይም ሌሎችን ነገሮች ተጠቅሞ ወደ ሌላ ሊተላለፍ ይችላል ማለት ነው። መልካም ዶክተር ወንደሰን እነኚህ ተላላፊ በሽታዎች የተለያዩ እንደመሆናቸው በጥቅል መጠሪያቸው የሚታወቁትን በቡድን ያሉ የበሽታ አይነቶች እያነሳን ነውና በዋናነት አንድ ለተላላፊ በሽታ የተጋለጠ ሰው መቼ ነው አሳሳቢ ሊሆንና ህክምና እርዳታ ፍለጋ ወደ ህክምና ተቋም መሄድ ያለበት ሐኪሙን ማየት ያለበት? እንደ ጉንፋን መሰል በሽታዎችን በተላላፊ በሽታነት ይፈረጃሉና የግድ የሐኪም እርዳታ ሳያስፈልጋቸው የመታከም እድል ከመኖሩ አንጻር መቼ ነው ዋና ዋና የሚባሉ ሊያሳስቡ የሚገቡ የህመም ምልክቶች ወደ ህክምና ተቋም የሚወስዱት? በአብዛኛውን ጊዜ እነኚህ በሽታዎች በራሳቸው ሂደት የሚቋረጡ ናቸው ያበቃሉ ማለት ነው፣ በአብዛኛውን ጊዜ። ስለዚህ ብዙውን ጊዜ ወደ ህክምና መስጫ ጣቢያዎች ሰዎች አይሄዱም፣ ምክንያቱም በሽታው ከጊዜ ወደ ጊዜ ስለማይባባስ፣ እንዲያውም ከእለት ወደ እለት የመሻሻል ለውጥ ስለሚያዩ ነው። ግን ሰዎች በአንድ በሽታ በተያያዙ ጊዜ ይሄ ተላላፊ ሊሆን ይችላል፣ ተላላፊም ባልሆነ በሽታዎች ሊሆን ይችላል። ከእለት ወደ እለት በሽታው የማይሻላቸው ከሆነ አዳዲስ ምልክቶችን የሚያወጣ ከሆነ ከዚህ በፊት እንደዚህ አይነት በሽታም ይዟቸው የማያውቅ ከሆነ እና ይህ በሽታ ደግሞ በአካባቢያቸው በወረርሽኝ መልክ ተከስቶ ከሆነ ብዙ ሰዎች ተጠቅተው እና በዛ በሽታ ደግሞ ሰዎች የከፋ አደጋ ደርሶባቸው ከሆነ ቶሎ ወደ ሕክምና መስጫ ጣቢያዎች መሄድ ይገባቸዋል። ወቅት ወቅት እየለዩ የሚነሱ በሽታዎች አሉ እንዳልከው። አሁን ለምሳሌ ጉንፋን ወይም ኢንፍሉዌንዛ ወቅት ወቅት ለይቶ ይነሳል። በአብዛኛው እንግዲህ ካለው ልምድ የተነሳ ሰዎች ጉንፋንም ሲይዛቸው ካልትበረታባቸው በረታባቸው ትኩሳት ወይም ሌላ አዲስ ስሜት ካላመጣባቸው ወደ ሕክምና መስጫ ጣቢያዎች አይሉ ወደ ቤታቸው ቀርተው ራሳቸውን ፈሳሽ መሳሰሉት ነገር በመውሰድ ቀጤንነታቸው እንዲመለስ ያደርጋሉ። ግን ማን በተለይ ሰዎች የበሽታው ባህሪ እየተቀየረ ሲመጣ ከዚህ በፊት ያልነበሩ ስሜቶች ሲከሰት ኩሳት ከዕለት ወደ ዕለት እየጨመረ የሚሄድ ማስታወቅ ማስቀመጥ መተንፈስ መቸገር ሳል የበዛበት ሁኔታ ሲኖር ውጋት፣ ቅዠት የመሳሰሉ ስሜቶች ሲሆኑ ጊዜ ቶሎ በአቃቢያዎች መሄድ እጅግ በጣም ጠቃሚ ነው ብዬ፣ ቀሪው ውይይታችን በሚቀጥለው ሳምንት ይቀጥላል። ዶክተር ወንደሰና ሙኝን ለጊዜያቸው አመሰግናለሁ። ለአሁኑ አሁን ቀጣዩ ንግድና ምጣኔ ሀብት በዚህ በሁለት ሺ ሰባት አመተ ምህረት በግንቦት ወር በኢትዮጵያ ሀገር አቀፍ የሕዝብ ተወካዮች ምክር ቤት ምርጫ ሊካሄድ ጊዜ ተቆርጧል። ተፎካካሪ ፓርቲዎች የምርጫ ታዛቢዎችን፣ እጩ ተወዳዳሪዎችንና በአጠቃላይ ሀገራዊ እቅድና ፖሊሲዎቻቸውን በማሰናዳት ስራ ላይ ተጠምደዋል። በዚህ የምርጫ ወቅት የንግድና ምጣኔ ሀብት ዝግጅት የ2007 የምርጫ ተፎካካሪ ፓርቲዎችን የምጣኔ ሀብት ፖሊሲ ይገመግማል፣ ውይይቶችን ያሰናዳል። በዛሬው ቀዳሚ ዝግጅት ታዲያ የምጣኔ ሀብት ፖሊሲና እቅዶችን ማወቅ ለመራጩ ህዝብ ወይንም ለአንድ ምርጫ ምን ፋይዳ አለው ሲል በባለሙያ ትንተና ይጀምራል። የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማክዜር ነው። የህዝብ ተወካዮች ምርጫ በኢትዮጵያ በየአምስት ዓመቱ የሚካሄድ ሀገሪቱን የሚመራውን ፓርቲ ህዝብ የሚመርጥበት ወሳኝ መድረክ ነው። የምርጫ ሂደቱ፣ ተቋማቱና ተፎካካሪ ፓርቲዎቹ እንዲሁም መራጩ ህዝብ በዚህ ወቅት የነጠሩ የፖሊሲ መረጃዎችን የሚያገኝበትና የሚለዋወጥበት የተባ ሀገራዊ ውይይት የሚያካሄድበት ወቅት በመሆኑ ከዚህ ዋነኛ የሆነውን የምጣኔ ሀብት ፖሊሲ እቅድና ትግበራ በተመለከተ ለምሽቱ እንግዳ ይዣለሁ። ዶክተር አክሎግ ቢራራ ከ30 ዓመታት በላይ በዓለም አቀፍ ልማትና የምጣኔ ሀብት እድገት ዙሪያ የዓለም ባንክን ጨምሮ በሌሎች ተቋማት ያገለገሉ ባለሙያ ናቸው። እንደምናመሹ ዶክተር አክሎግ ጤና ይስጥልኝ እንደምናመሸህ፣ አቶ ኖክ። በዛሬው ዕለት እንግዲህ የአሜሪካ ድምጽ ሬዲዮ ይህንን የምርጫ የምጣኔ ሀብት ውይይት ሲከፍት ገዢው ፓርቲና ተቃዋሚ ፓርቲዎች በተናጠል የተለያዩ የምጣኔ ሀብት ፖሊሲዎችን ለህዝቡ እንዲያስረዱ በማሰብ ነው። ቀዳሚው ጥያቄ የሚሆነው አንድ መራጭ እንበል፣ ኢትዮጵያ ውስጥ በገጠሪቱ ኢትዮጵያ ወይዘሮ ባፈና የተባሉ መራጭ የምጣኔ ሀብት ፖሊሲ እንዴት የእሳቸውን ኑሮ ይመለከታል? በአጠቃላይ የምርጫ ፋይዳው ምንድን ነው? በምጣኔ ሀብት ፖሊሲ ዙሪያ አዎ፣ ወይዘሮ ባፈና ወይም ደግሞ ከተማ ውስጥ የሚኖር ሌላ አክሎግ እንበለው ለሁሉም በጣም አማራጮችን ማቅረብ ስለሚመለከቷቸው በጣም ጠቃሚ ነው። ምን አማራጭ አለ? አሁን ያለው ስርዓት እየጠቀመኝ ነው ወይንስ እንዴት ነው የኑሮ ሁኔታዬ? ተሻሽሏል አልተሻሻለም? የሚሻሻልበት አማራጭ ቀርቧል አልቀረበም? የስራ እድል አገኛለሁ አላገኝም? ልጄስ ይማርልኛል አይማርም? እኔ ጤና ይጠበቃል አይጠበቅም? የመሳሰሉ ጥያቄዎች ነጻና ፍትሐዊ ምርጫ በሚካሄድበት አገር አማራጮች በሚቀርቡበት ጊዜ እጅግ በጣም ወሳኝ የሆነ ህይወትን ለዋጭ የሆነ አማራጭ ሊቀርብ ይችላል የሚል ግምት ነው ያለኝ። እንግዲህ አብይ የሚባሉ የምጣኔ ሀብት ፖሊሲዎችም ሆኑ የትግበራ እንቅስቃሴዎች ይታያሉ። ኢትዮጵያ ውስጥ በስፋት በገዥው ፓርቲ የሚጠቀሰው የአምስቱ አመት የልማትና የእድገት መርሃ ግብር ነው። በዚህ መርሀ ግብር ሰፋፊ የሆኑ በመንግስት የሚከናወኑ የልማት በተለይ የመሰረተ ልማት ስራዎች የተቀመጡበት የሀገሪቱን እድገትም የወደፊት አቅጣጫ የተቀመጠበት ነውና ና እስኪ እሱን እንመልከት። በገዢው ፓርቲ የሚነሳው የአምስቱ ዓመት የልማት እቅድ ምን ያህል ግቡን አሳግቷል፣ በምን ያህል ሁኔታዎች ደግሞ ወደኋላ የቀረበት ሁኔታ አለ፣ በጣም ቁልፍ ጥያቄ ነው። መቼም ማስረጃውን የሚመለከት ግለሰብ አገር ቤት የምኖረ ውጭ የሚያየው የሚዳስሰው ልማት የሚካሄድ መሆኑ ምንም አያከራክርም። እንግዲህ አንድ መንግስት ራሱን በኢኮኖሚ እንቅስቃሴ የበላይ አድርጎ አንድ መንግስትና ፓርቲ ማለት ነው፣ መሰረተ ልማትን አስፋፋለሁ በሚልበት ጊዜ ጥቅም አለው። ነገር ግን ጥቅሙ ስኬታማ ሊሆን የሚችለው ቅድም በጠየቁት ጥያቄ መሰረት ነው። ከግለሰቦች አንጻር ከአብዛኛው ህዝብ የኑሮ አንጻር መታየት ይኖርበታል። ለምሳሌ አንድ መንገድ ቢሰራ መንገዱ ምግብ ሊሆን አይችልም። ከመንገዱ ጋር የተያያዘ ልማት በሚኖርበት ጊዜ፣ ለምሳሌ የእርሻ ውጤቶች ወይም ደግሞ የኢንዱስትሪ ውጤቶች ለገበያ በሚቀርቡበት ጊዜ ነው። ብቻውን እንደ ምሳሌ ነው የምጠቀመው። ልማት የተያያዘ ነገር ነው። ዘርፈ ብዙ ልማት፣ እንዲሁ ግድብ ስለተሰራ ልማት፣ እንዲሁ መንገድ ስለተሰራ ልማት፣ እንዲሁ ፎቆች ስለተሰሩ አይደለም። ለምሳሌ የገጠር ህዝብ በበዛበት ሀገር የገጠሩ ህዝብ ወደ ዘመናዊነት እንዲለወጥ እርሻ ዘመናዊ መሆን ይኖርበታል ማለት ነው። እነዚህ ደግሞ ግብዓቶች ያስፈልጉታል ማለት ነው። ኢንዱስትሪ እጅግ በጣም በፈጠነ መሰረት በተቀላጠፈት በተያዘ መሰረት ኢንዱስትሪ መልማት ይኖርበታል። ምክንያቱም በወጣቶች የስራ አፈጣጠር በኩል የግል ክፍሉ እንዴት እየሰፋ እንደሚሄድ በሚደረገው ፖሊሲ በኩል እነዚህ ሁሉ የገዢው ፓርቲ እና የተቃዋሚ ፓርቲዎች የሚወያዩባቸው አርእስቶች ናቸው ብዬ ገምታለሁ። እንግዲህ ዘርፉ ሰፋ ያለ ነው። ሁሉንም ጉዳይ ይመለከታል። የሆድ ነገር ሆድ ይቆርጣል አይደለም የሚባለው የኑሮ ነገር በሚሆን ጊዜ፣ በዚህ በምርጫ ጊዜ በየዘርፉ የሚካሄዱ ውይይት ናቸው። በዚህ በቀጣይ ውይይታችን እርስዎ እንዲያው መሰረታዊ የውይይት ነጥቦቹን እንዲያስጨብጡ እርስዎ እንጋበዝን፣ ግን የገዥው ፓርቲንም የተቃዋሚዎች ፓርቲዎችንም አማራጮች የምናቀርብበት ይሆናል። እንዲያው ግን በምርጫ ወቅት በስፋት ውይይት ከሚደረግባቸው የልማቱን ሁኔታ እንደው በጥቂቱ አንስተናል። ተቃዋሚው ፓርቲዎችና ገዢው ፓርቲ በምርጫ ወቅት የሚያቀርቧቸው የመጣኔ ሀብት ክርክሮች እንዲያው አቢይ ጭብጦች ምንድን ናቸው? ኢህአዴግ ምን እያለ ይከራከራል? ተቃዋሚዎችስ እንዲያው በአንድ ጨፍልቀን የምናቀርባቸው ከሆነ ወይም የተለያዩ የተቃዋሚ ፓርቲዎች ያሏቸው የፖሊሲ አማራጮች ምንድን ናቸው በምርጫ ወቅት ውይይቱ? አንዳንዶቹ አገር ቤት ያሉ የፖለቲካ ድርጅቶች ህብረ ህዝብ የሆኑት የሚናገሩት ምንድን ነው? በኢንዱስትሪ የኢንዱስትሪ ፖሊሲ ፍጥነት ባለው ቅልጥፍና ባለው ኃላፊነት ባለው መልክ ገና ተሰርቶ ስራ ላይ አልዋለም። የኢንዱስትሪ ፖሊሲ በጣም ያስፈልጋል የሚል ክርክር ያቀርባሉ። መንግስትም የሚለው አይ የኢንዱስትሪ ፖሊሲ እኮ አለኝ ነው። ስለዚህ የኢንዱስትሪ ፖሊሲ በሚባልበት ጊዜ ምንድን ነው፣ ምን ምን ነገሮችን ያካትታል ከኢትዮጵያ የተፈጥሮ ሀብት ከህዝቧ ከአቀማመጧ አኳያ በሚታይበት ጊዜ ምን ማለት ነው የሚለው ለውይይት እንደሚቀርብ ተስፋ አደርጋለሁ። እኔ እንደሚመስለኝ የኢህአደግ መንግስት ለመጀመሪያዎቹ ተከታታይ የልማት ዘመኖች በእርሻ ላይ የተመሰረተ ኢንዱስትሪ እቅድ ነበረው። ያን እቅድ ስኬታማ ነው ወይንስ አይደለም የሚለውን ጥያቄ በአእምሮ ሳንሰላስል አንክታድ በቅርቡ ጊዜ ያቀረበውን ዘገባ አያለሁ። ማን እንደሆነ በማብራራት ቢገልጹ ለአድማጮችም ለእኔም። እሺ፣ አንክታድ እንግዲህ የተባበሩት መንግስታት የንግድ ድርጅት ነው። የልዩ ልዩ አገሮችን እድገት በደንብ በጥናት መስርቶ ያያል፣ ይዘግባል። ከዘገባቸው ሀገሮች መካከል አርባ ስምንት ናቸው በጣም ዝቅተኛ እና ደሃ ኋላቀር የሆኑ ሀገሮች ብሎ ይጠራቸዋል እና እነዚህ ሀገሮች ኢትዮጵያንም ጨምሮ እድገታቸው የሚያሳየው መዋቅራዊ ለውጥ አለመደረጉን ነው ነው የሚለው። እድገትን ቢኖራቸው ይህን አይክድም፣ እኔም በበኩሌ አልክድም ግን መዋቅራዊ የሆነ ለውጥ ያንን እድገት ተጠቅመው ለምሳሌ የገጠሩ ኢኮኖሚ እጅግ በጣም በፈጠነ ደረጃ እንዲያድግ ኢንዱስትሪ እንዲስፋፋ የግል ክፍሉ እንዲስፋፋ አላደረገም ነው የሚለው። እንዲያው ኢህአዴግ ጠንካራ ጎኔ ነው ብሎስ በምጣኔ ሀብት በመራጮቹ ፊት ይሄን አሳክቻለሁ ብሎ የሚገልጸው ይኖራል? ኢህአዴግ የሚገልጻቸው ብዙ ነገሮች አሉ። ከዚህ ላይ ከፍተኛ አድርጎ የሚገልጸው እና ታማኝነት ሊኖረው የሚችለው በመሰረተ ልማት ያደረገው እንቅስቃሴ ነው። በመንገድ ስራ በኩል እጅግ በጣም አስደናቂ የሆነ ውጤት ተገኝቷል ለማለት ይቻላል። በግድቦች በኩል አስደናቂ የሆኑ ስራዎች ተካሂደዋል። በትምህርት ቤቶች መስፋፋት በኩል በዩኒቨርሲቲ መስፋፋት በኩል አስደናቂ የሆነ ውጤቶች ታይተዋል የሚል እንትን ነው ያለው። የኢትዮጵያ የሁለት ሺ ሰባት አመተ ምህረት ሀገር አቀፍ የህዝብ ተወካዮች ምክር ቤት ምርጫ የፊታችን ግንቦት ወር ይካሄዳል። በዚህ ምርጫ ታዲያ የተቋማትና ተፎካካሪ ፓርቲዎች ሚና ምንድን ነው? ለጥያቄው መልስ ዝግጅት የሚወያይበት ነጥብ ይሆናል። የኢትዮጵያ ምርጫ ቦርድ መኢአድና አንድነት ፓርቲዎች የውስጥ አሰራራቸው እንዲያሻሽሉ ሲያስጠነቅቅ ቆይቷል። ሰማያዊ ፓርቲም ይቅርታ እንዲጠይቀው መልእክት አስተላልፏል። ተቃዋሚዎች በበኩላቸው የምርጫ ቦርድ ተቋማዊ ኃላፊነትና ግዴታዎቹን ተላልፏል አሰራሩ ገለልተኝነት የጎደለው ነው ይላሉ። አንደኛ ምርጫ ቦርድ በማያገባው ጉዳይ ነው እየገባ እየፈተፈተ ያለ ይሄ የምርጫ ቦርድ ጉዳይ አይደለም። የሚጠበቅ ነገር ነው፣ አዲስ ነገር አይደለም። መጀመሪያውም ምክርታ የሚለው መንደርደሪያ ነው። ምርጫ ቦርድ ምን መልስ ይሰጣል? ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ሁሉና በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ሕዝብ በመመልከት አሁንም ጉዳዩን በወደ ሰፍቲነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። ገዢው ፓርቲስ ምን ይላል? ሁሉንም አካላት ያቀፈው ውይይት የአሜሪካ ድምፅ ሬዲዮ ያዘጋጃል። አድማጮቻችን በዚህ ውይይት ላይ ጥያቄዎቻችሁን በስልክና በኢሜይል በመላክ እንድትሳተፉ እንጋብዛለን። የስልክ ቁጥራችን 2022059942 ነው። እናመሰግናለን አድማጮች የም